እንደምናመሻችሁ የጋቢና ቪዮኤ አድማጮች የዛሬ ረቡ መስከረም 28 2011 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ብሔር ለይተው በሚጋጩና ሰላማዊ ነዋሪዎችን በሚያጠቁ ወጣቶች መማረራቸውን የሚናገሩ እናቶችና ሴቶች ከትናንት በስቲያ እንዲሁም በትናንት ነው እለት በድሬዳዋ ከተማ ሰላማዊ ሰልፍ አድርገዋል። ነፍጠኛ ጉድፈላ ፈላ አሁን ተነስተናል ውጣ እያሉ ነው። ድንጋይ የሚረውሩ ልጆቹ መረጡ እስከሚያቅፈን እኛ አድማ በታኝ ፖሊሶች የኦሮሞ ወጣቶችን ለይተው እንደሚደበድቡ ተናግረናል። ጠቡ በተነሳበት ወቅት በዋናነት የተጎዱት ቃፊራ አካባቢ በጉልበት ስራ የሚተዳደሩ የኦሮሞ ወጣቶች ናቸው። በከተማው የሚኖሩ እናቶች እና የሰማችኋቸው ዝርዝሩን ይዘን እንመለሳለን። በሰሜን ኬንያና በደቡብ ኢትዮጵያ የጣለው ከፍተኛ ዝናብ ጉዳት ማድረሱንና ነዋሪዎችን ለመፈናቀል መዳረጉን ያካተተ ዘገባ አለን። ኢትዮጵያ ከግማሽ ክፍለ ዘመን በላይ በስራ ላይ የተጠቀመችበትን የወንጀለኛ መቅጫ ሥነ ሥርዓት ሕግ ለማሻሻል ዝግጅቷን ማጠናቀቋም ተሰምቷል። ፖሊስ ምርመራ ለመመርመር ምን ያክል መቆየት ያለበት ገደብ አልነበረው። እኛ ጋር እስከ ዛሬ አሁን በጠቅላላ የሚጠየቀው ካራክተር አይበቅም። ሌሎች ለምሽቱ ያሰናዳናቸው ብዙ ፕሮግራሞች አሉን። ጽዮን ግርማና ሀብታሙ ስዩም በመስተንግደው አብረናችሁ እናመሻለን። በቅድሚያ ግን አጠር ያሉ ዜናዎችን እናስደምጣችሁ። የሲዳማ ውሳኔ ሕዝብ ለማስፈጸም የሚረዳ የሕግ ሰነድና የአሰራር ማዕቀፎችን እያዘጋጀ መሆኑን የውሳኔ ሕዝብ ማስፈጸሚያ ፕሮጀክት ጽሕፈት ቤት አስታወቀ። ብሔራዊ ምርጫ ቦርድ ሰሞኑን ባወጣው መግለጫ በጊዜ ሰሌዳው መሰረት ቅድመ ዝግጅት እያደረገ መሆኑን ገልጾ የደቡብ ክልል መንግስትና የሲዳማ ዞን አዘጋጅተው እንዲያቀርቡ የተጠየቁትን አስተዳደራዊ ግንኙነት፣ የሀብት ክፍፍልና የሐዋሳ ከተማ ጉዳይ በተጠየቀው ወቅት አለማቅረባቸውን መግለጹ ተዘግቦ ነበረ። ፕሮጀክት ጽሕፈት ቤቱ ሥራዎቹ አልተጓተቱም፣ ይልቁንስ በክልሉ የነበረው የጸጥታ ችግር ቀላል የማይባል አሉታዊ ተጽዕኖ ማሳደሩን ገልጾ የክልሉ መንግሥት በቅድሚያ ሰላም ለማረጋገጥ ትኩረት ሰጥቶ ሲሠራ መቆየቱን አስታውቋል። ዘገባው የዮናታን ዘብዴዎስ ነው። ዓለም አቀፍ የትግራይ ተወላጆች ንቅናቄ ለፖለቲካ እስረኞች ተብሎ የተቋቋመ እንቅስቃሴ ለዓለም አቀፍ ማህበረሰብ የሚቀርብ ፊርማ እያሰባሰበ መሆኑን አስታውቋል። እንቅስቃሴው ከ20 ሺህ በላይ ፊርማ በማሰባሰብ በብሔራቸው ምክንያት ስለታሰሩ የትግራይ ተወላጆች የፖለቲካ እስረኞች ያለውን ጉዳይ ለተባበሩት መንግስታት የሰብአዊ መብት ኮሚሽን እንደሚያቀርብ አስታውቋል። የፌዴራል ጠቅላይ አቃቢ ህግ በበኩሉ በፖለቲካና ብሔር ምክንያት ክስ የተመሰረተበት የትግራይ ተወላጅ የለም ብሏል። ዝርዝሩን ያቀረበልን ዘገባውን የላከልን ሙልጌታ ጽባ ነው። የደቡብ ሱዳን ፕሬዚዳንት ሳልቫ ኪር አስተዳደር የእርስ በርስ ጦርነቱን ለማስቆም የተደረሰውን ስምምነት ተግባራዊ የማያደርግ ከሆነ ዩናይትድ ስቴትስ ተጨማሪ ማዕቀቦችን ለመጣል ዝግጁ ነች ሲሉ በደቡብ ሱዳን የዩናይትድ ስቴትስ አምባሳደር ቶማስ ሃሼክ አስታወቁ። አምባሳደሩ ትናንት ጁባ ውስጥ ለጋዜጠኞች በሰጡት ቃል የሀገሪቱ መሪዎች የሰላም ሙሉን ተግባራዊ ማድረግ ላይ ማተኮር አለባቸው። ያ ካልሆነ ግን ዩናይትድ ስቴትስ ማዕቀቦቹን ልታጠናክር ትችላለች ብለዋል። አምባሳደሩ ተቃዋሚው መሪ ሪክ ማቻር ተገኙም አልተገኙም የአንድነት መንግስቱ በተያዘለት የህዳር ወር የጊዜ ገደብ ይቋቋማል ሲሉ የደቡብ ሱዳን ፕሬዚዳንት ሳልቫኪር በቅርቡ ላወጡት መግለጫ የሰጡት የቁጣ ምላሽ ይመስላል። ቱርክ በሰሜን ምስራቅ ሶሪያ አሸባሪዎች አድርጋ በምትቆጥራቸው በኩርዶች ላይ ለረጅም ጊዜ በቅድ ያቆየችውን ወታደራዊ የጥቃት ዘመቻ ጀምራለች። ኩርዶቹ በምዕራባውያኑ ዘንድ በአብዛኛው በጸረ እስላማዊ መንግሥቱ ጦርነት ቁልፍ አጋር ተደርገው ይታያሉ። የቱርኩ ፕሬዚዳንት ሬቼብ ታይብ ኤርዶዋን የሰላም ምንጭ ተብሎ የተሰየመውን የጥቃት ዘመቻ ተጀምረዋል ብለው ዛሬ ይፋ አድርገዋል። ዓላማው በቱርክ ላይ የተደቀነውን የሽብር አደጋ ለመደምሰስ ነው ብለዋል። አድማጮች ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሸጋገራለን። የጋቢና ጉዞአችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም እያስተናግድናችሁ እናመሻለን። አሁን ወደ ቀዳሚው ጉዳይ እንሻገራለን። ብሔር ለይተው በሚጋጩና ሰላማዊ ነዋሪዎችን በሚያጠቁ ወጣቶች መማረራቸውን የሚናገሩ እናቶች እና ሴቶች ከትላንት በስቲያ እንዲሁም በትናንትናው ዕለት በድሬዳዋ ከተማ ሰላማዊ ሰልፍ አድርገዋል። ከትላንት በስቲያ በነበረው ሰልፍ ላይ የተሳተፉ እናቶች ከከተማዋ አቅራቢያ ከሚገኙ ገጠር መንደሮች የመጡ የኦሮሞ ወጣቶችን ወንጅለዋል። ትላንት ወደ ጎዳና የወጡት ሰልፈኞች በበኩላቸው ከአማራ ብሔር የሆኑ ወጣቶች ጥቃት እያደረሱ ነው ሲሉ ከሰዋል ላይ ግጭቶች የተፈጠሩባቸው ስፍራዎች ፈረስ መጋላ፣ ቀፌራ፣ ጫተራ እና አምስተኛ የሚባሉ በአንድ አካባቢ የሚገኙ ቦታዎች ላይ እንደሆነም ተሰምቷል። ሀብታሙ ስዩም በሁለቱም ሰልፎች ላይ ተሳታፊ የሆኑ እናቶችን አነጋግሮ ቀጣውን ዘገባ አሰናድቷል። ስልሳ ዓመታት እንዳለፋቸው የነገሩኝ እናት በድሬዳዋ ከተማ ከአርባ ዓመታት በላይ ኖሬ ያለው ይላሉ። ስማቸው ለደህንነታቸው ሲባል ባይጠቀስ ያሉኝ እናት ከቅርብ ጊዜያት ወዲህ ማንነትን እየለዩ በሚያጠቁ ወጣቶች ሰበብ ብዙሀን ተቻችለው ይኖሩባት ከተማን መንፈስ በስጋት እንደበረዙት የቅርብ ጊዜ ክስተቶችን በማነሳሳት ያስረዳሉ። ጳጉሜ ስድስት ነው ሌሊቱን በራችን ሲደበደብ አደረ። በማግስቱ ቀጠለ። በቃ ወንጭፍ ነው የሚወረውት፣ በወንጭፍ ነው። ብዙ ጸጉረ ልውጦች መጥተዋል። የማይታወቁ ሰዎች ከገጠር አካባቢ የመጡ ናቸው። ጸጉረ ልውጦች ናቸው። ከፊት እነሱ ይወራወራሉ፣ ከኋላ ዘረፋም ተጀመረ። የብዙ ሰዎች የብዙ ንጹሐን ሰዎች ተሰበረ። አካላዊ ጉዳት መጥቷል። ብዙ ነው ችግራችን ብዙ ጊዜ አማራ የጉራጌ ቤት ነው እንግዲህ ሲዘረፍ ያየነ መሰል በደሎችን መሸከም ባለመቻላቸው ከትናንት በስቲያ ወደ ጎዳና ለተቃውሞ እንደወጡ የነገሩኝ ሌላ ነዋሪ ደግሞ ስሞታቸውን ለከተማው አስተዳደር ቢያሰሙም ከአንጀት ጠብ የሚል ምላሽ እንዳላገኙ ይናገራሉ። መስተዳደሩ መጥቶ በቀበሌ ውስጥ በቀበሌ አዳራሽ ቢሰበስበንም እኛ የፍትህ ጥያቄ ስናቀርብ እሱ መስጊድ ጁማ ካርታ የለውም አቦዬ ካርታ የለው፣ እኛ ስለ ካርታ ጥየቃ አልወጣንም መንግስት ትትይ ስጠን ነው እያለን ያለ ነው። ሰሚ አካል አጣን። ልንሞት ነው። ልጆቻችን መማር አልቻሉም። መውጣት መግባት አልቻልም። ከጳጉሜ ስድስት ሁለት ሺህ አስራ አንድ ወዲህ በተፈጠሩ ግጭቶችና በደሎች ውስጥ ተሳታፊ የሆኑት ወጣቶች ከድሬዳዋ ከተማ ወጣ ብለው ከሚገኙ የገጠር ቀበሌዎች የመጡ ወጣቶች መሆናቸውን የነገሩኝ ሌላ በተመሳሳይ ስሜ አይጠቀስ ያሉኝ ነዋሪ ወጣቶቹ ነዋሪዎችን ማንነታቸውን እየለዩ እንደሚያጠቁ አብራርተው በከተማዋ የተለያየ አመራር ላይ ያሉ አካላትንም አብረው ወቅሰዋል። ነፍጠኛ ጉድፈላ አሁን ተነስተናል ውጣ እያሉ ነው። ድንጋይ የሚረውሩት ልጆቹ መሮጡ እስከሚያጠፈን እኛ፣ አመራሩ ጋር ያለው ችግር አመራሩ ያመጣው ችግር፣ ቀበሌ ላይ ቁጭ ብሎ በቀበሌ ያለውን ሕዝብ ሲያምስ የነበረ አመራር እድገት እያገኘ እንጂ አይወርድም። የነሱ አመራሩ ሁሌ እድገት እያገኙ ወደ ላይ ነው የሚሄዱት። ወንበሮቹን እያስተካከሉ የነሳውን ቢሆን ያሉት። ከትናንት በስቲያ ከከተማ ውጪ ከሚገኙ ስፍራዎች በመጡ ወጣቶች ጥቃት ደረሰብን ያሉ በዋናነት እናትና ሴቶች ያደረጉትን ትዕይንተ ህዝብ ተከትሎ በትናንት ነው እለት ደግሞ ድሬዳዋ ሌላ ሰልፍ አስተናግዳለች። እዚህኛው ሰልፍ ተሳታፊዎች ደግሞ ሳተነው የሚባለውን የወጣቶች ቡድን አባላት የሚከሱና ከትናንት በስቲያ የነበረውን ሰልፍ አንድምታ የሚቃወሙ ናቸው። እኒህ እናት በትናንቱ ሰልፍ ላይ ተሳትፈዋል። አያሌ ቤቻ ትጋፈ የእርቻን በዓል ለማክበር ወደ አዲስ አበባ ካቀኑት የድሬዳዋ ወጣቶች ተነጥለው እዚሁ በከተማ ውስጥ በዓሉን በሰላም በማክበር በመጫወት ላይ የነበሩ የኦሮሞ ወጣቶች ላይ ነው ከአማራ ብሔር የሆኑ ወጣቶች ድንጋይ መርወር የጀመሩት። ወደ አዲስ አበባ አቅንተው የነበሩት ወጣቶች ወደ ከተማዋ ተመልሰው ሲሰበሰቡ ቀድመው ጥቃት ሲያደርሱ የነበሩ ወጣቶች ጸያፍ ቃላትን መጠቀም ጀመሩ። በዚያ ወቅት የተሰደቡትና ጥቃት የተከፈተባቸው ወጣቶች የአጸፋ መልስ ሰጥተዋል። ዛሬ ረፋድ ላይ ያነጋገርናችሁ እኒናት የከተማዋን ድባብ በጥቂቱ አጋር ትሁን ነበረ። ከተማዋ እስካሁን ድረስ አልተረጋጋችም። ከንቲባው መጥተው ችግራችሁ ምንድን ነው ብለው ጠይቀውናል። ከንቲባው የኦሮሞ ወጣቶች በብዛት ወደሚኖሩበት አምስተኛ ወደሚባል ስፍራም ሄደው ጎብኝተዋል። እኛም ችግራችንን አሰምተናል። አድማ በታኝ ፖሊሶች የኦሮሞ ወጣቶችን ለይተው እንደሚደበድቡ ተናግረናል። ጠቡ በተነሳበት ወቅት በዋናነት የተጎዱት ቃፊራ አካባቢ በጉልበት ሥራ የሚተዳደሩ የኦሮሞ ወጣቶች ናቸው። የድሬዳዋ ከተማ ከፍተኛ አመራሮች በሁለቱም ወገኖች የሚቀርቡ ቅሬታዎችን በተመለከተ ያላቸውን ምላሽ ለማግኘት የከተማዋ ምክትል ከንቲባ ከድር ጆሃር የሕዝብ ግንኙነት ኃላፊ የሆኑት አቶ እዝቅያስ፣ የከተማዋ ፖሊስ ኮሚሽነር የሆኑት አለሙ መርጋ ይገኙባቸዋል የተባሉ ስልኮችን ደጋግመን ብንደውልም መልስ ለማግኘት አልቻለም። በጉዳዩ ላይ መረጃዎችን አሰባስበው መልስ ለመስጠት በትናንትናው ዕለት ቃል ገብተውልን የነበሩት የፌዴራል ፖሊስ ኮሚሽን ኮሚሽነር እንደሻው ጣሰውም በተመሳሳይ ይህ ዘገባ እስኪጠናቀር ድረስ ባለው ጊዜ ስልካቸውን ደጋግመን ብንደውልም ሊነሳልን አልቻለም። ጥረታችንን እንቀጥላለን። የኢትዮ ጅቡቲ የባቡር ዝርጋታን ተከትሎ ስለ መቆርቆሯ የሚነገርላት የድሬዳዋ ከተማ ከዛሬ 12 ዓመታት በፊት በማዕከላዊ ስታስቲክስ ባለሥልጣን በኩል ይፋ የተደረገው የሕዝብና ቤት ቆጠራ መሠረት ከ300 ሺህ በላይ ሕዝብ ይኖርባታል። ይኸው ሰነድ የከተማዋን ነዋሪዎች የብሔር ስብጥር ሲዘረዝር 46 በመቶ የኦሮሞ 24 በመቶ የሶማሌ፣ 20 በመቶ የአማራ፣ 4.5 በመቶ ደግሞ የጉራጌ ብሔር አባላት እንደሆኑ የተቀሩት ብሔሮች 5.5 በመቶውን እንደሚሸፍኑ ይናገራል። ከቅርብ ጊዜ ወዲህ የተነባበሩባት ግጭቶች ስሟን ባሉታዊ ጎን ከማስጠራታቸው ቀደም ባለው ዘመን ድሬዳዋ ትታወቅ የነበረው እነዚህ ሕዝቦች በዘረጉት የአብሮነት ኑሮ ልክ መሆኑ የብዙሃን ትውስታ ነው። በአሜሪካ ድምፅ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ወደ ኬንያና ኢትዮጵያ ድንበር ይወስደናል። በሰሜን ኬንያና ደቡብ ኢትዮጵያ የጣለው ከፍተኛ ዝናብ ጉዳት ማስከተሉ ተሰምተዋል። ዝናቡ ከሰሜን የኬንያ ማርሳ ቤት ግዛት መቶ ሰማንያ ሁለት አባወራ ቤቶች መውደሙንና ከብቶችንም መግደሉን የአካባቢው አስተዳዳሪ ለአሜሪካ ድምፅ አረጋግጠዋል። ገልሙ ዳዊት ተጨማሪ አለው። ሰሞኑን በሰሜን ኬንያ ግዛት መርሰቢት እንዲሁም በኢትዮጵያ ደቡብ ቦረና እየዘነበ ያለው ከባድ ዝናብ መርሰቢት ግዛት ጎልቦ ቀበሌ ማህበር የነዋሪዎች ቤት ላይ ጉዳት ማድረሱንና ሰዎችን ከቤታቸው ማፈናቀሉን የአካባቢው ፓርላማ ተወካይ አብዱራማን ሸበሽር ለአሜሪካ ድምጽ ተናግረዋል። ከመቶ ዘጠና ሁለት ቤት በላይ አጥፍቷል። አሁን እየነገርኩ ባለሁበት ሰዓት ሶሎሎና ቦሪ ጆርሶ የሚባሉ ቦታዎች ላይም ሰብል እንዲሁም የእንስሳት ሀብት ላይ ጉዳት አድርሰዋል። በአጠቃላይ በጉልቦ ብቻ ዘጠናአምስት ፍየሎችና ሰባ አንድ ከብቶች ዝናቡ ባስከተለው ጎርፍ ሞተዋል። በርካታ ሰዎችም ቤታቸውን ጥለው ሸሽተዋል። አቶ አብዱራህማን ዝናቡ ለአራት ተከታታይ ቀናት መዝነቡን ገልጸው በጎርፉ ቤታቸው የተደረምሰባቸው ሰዎች እርዳታ እንዲያገኙ ለቀይ መስቀልና ለኬንያ ማዕከላዊ መንግስት አቤት እያልን ነው ብለዋል። ተጎጂዎቹን የምንረዳበት ምንም ነገር በእጃችን ላይ የለም። አሁን ለቀይ መስቀል የደረሱልን ጥሪ አቅርበን የጉዳቱን ሁኔታ በማጣራት ላይ ናቸው። የኬንያ ማዕከላዊ መንግሥትም እርዳታ እንዲያደርግልን ጠይቀናል። በተጨማሪም የማርሳቤት ግዛት ጥቂት የሰብል እርዳታ እንደሚልክ ቃል ገብቶልናል። ግን እስካሁን ምንም የደረሰን ነገር የለም። የአካባቢው ፓርላማ አባላት አቶ አብዱራህማን ተፈናቃዮቹ በአሁኑ ሰዓት በአካባቢው ቀበሌዎች ባሉት የሰዎች ቤት ተጠግቶ እንዳሉ ገልጸው የጎልቦ ቀበሌ ማህበር ምድራዊ አቀማመጥ ለጎርፍ አደጋው መባባስ ምክንያት ሆነዋል ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። የምትከታተሉት ከአሜሪካ ድምጽ ራዲዮ ነው። ኢትዮጵያ ከግማሽ ክፍለ ዘመን በላይ ስራ ላይ የነበረውን የወንጀለኛ መቅጫ ሕግ ስነ ስርዓት ለማሻሻል ዝግጅቷን ማጠናቀቋ ተሰምቷል። ማሻሻያዎቹ ለብዙ ዜጎች ፍትህ እጦት አስተዋጽኦ ሲያደርጉ የነበሩ የሕግ አግባቦችን እንደሚያስወግድ፣ ሀገሪቱን ከዘመነኛው ዓለም አቀፍ የፍትህ አሰራር ጋር እንደሚያስተዋውቅ የማሻሻል ስራውን ሲመራ የነበረው የመንግስት አካል ለአሜሪካ ድምጽ ራዲዮ ገልጿል። ሀብታሙ ስዩም ዝርዝራለሁ በኢትዮጵያ የህግ ምሁራን ዘንድ አከራካሪ ሆነው ከባጁ ጉዳዮች መካከል አንዱን በመምዘዝ ቆይታችን ይጀመር። አንድ ሰው ነፍስ አጥፍተሃል ተብሎ የመጨረሻ ውሳኔ ተላለፈበት። ከጊዜያት በኋላ ግን ተገደለ የተባለው ሰው በሕይወት መኖሩ ታወቀ። ከለዳው ተፈርዶበት በእስር የከረመው ሰው ዕጣ ምን የሚሆን ይመስላችኋል? አማራጭ ተብለው ወደሚነሱ የእኛ ሀገር መፍትሄዎች ቆየት ብለን እንመጣለን። የባህር ማዶ ሀገራት ውሳኔ የሚያስለውጥ አዲስ ማስረጃ በሚያገኙ ጊዜ መሰል ክስተትን የሚጠግኑበት ስርዓት አላቸው። ሪሶፍ ጀጅመንት ወይም የመጨረሻ ፍርድ እንደገና ማየት የሚባል ጽንሰ ሀሳብ አለ። አንድ ፍርድ ቤት ውሳኔ ከተሰጠ በኋላ የሰጠ ውሳኔ ስህተት መሆኑን ግን ጥሩ ሆና ስህተት መሆኑን ቢገነዘብ ተመልሶ ይህን ውሳኔ እንደገና የሚያይበት ስርዓት ማለት ነው። ኢትዮጵያ ለሀምሳ ሰባት አመታት የተጠቀመችበት የወንጀለኛ መቅጫ ስነስርዓት ህግዝ ፍርድ ቤቶች መሳሳታቸውን ካወቁ ተመልሶ የሚያዩበት ስርዓት በሌሎች ሀገሮች ሪቪ ኦፍ ጀጅመንት የሚባል በጣም የታወቀ ኮንሴፕት ነው። እኛ ስነ ስርዓት ህግ ላይ የለም፣ አይታወቅም። መሰል ክስተቶች ተደጋግመው ባይፈጠሩም ቢፈጠሩስ ብለው ለሚጠይቁ የህግ አለም ሰዎች የሚቀርቡ መፍትሄዎች ከወንጀል ስነ ስርዓት ህጉ በቀጥታ የሚጣቀሱ አይደሉም። የእጅ አዙር ብልሃቶች ተብለው ሊገለጹ የሚችሉ ናቸው። አንዳንድ የህግ ባለሙያዎች ያለው ብቸኛ አማራጭ ካለጥፋቱ የተወሰነበትን ሰው ቅጣቱን አጠናቆ እንደወጣ ወንጀለኛ ቆጥሮ መፍታት ነው ይላሉ። ሌሎቹ ደግሞ ወደ ወንጀል ህጉ መለስ ብለው የይቅርታና ምህረት አግባቦችን በማየት ካለ ጥፋቱ የከረመውን ሰው መልቀቅ የተሻለ ነው በሚል ይሟገታሉ። ውሳኔ የተላለፈበት ሰው ቀድሞ የተከሰሰው ይቅርታ በማያሰጡ ወንጀሎች ቢሆንስ ሌላ የሙግት መነሹ ነው። ከጥቂት ጊዜያት በኋላ ግን መሰል ሙግቶች የሚቀንሱ ይመስላል። ምክንያቱም ኢትዮጵያ ለግማሽ ክፍለ ዘመን የተጠቀመችበትን የወንጀለኛ መቅጫ ስነ ሥርዓት ህግ በአዲስ ታሻሽላለች ተብሎ ይጠበቃልና ማሻሻያ የሚደረግበት ህግ ለአካዳሚክ ሙግቶች መልስ ከመስጠት ይሻገራል የፍትህ ጥያቄዎችን የመመለስ፣ ኢትዮጵያን ከዘመናዊው ዓለም አቀፍ የፍትህ ስርዓት ዘይቤ ጋር እኩሌታ የማድረግ አቅም እንዳለው ዓመታትን በፈጀው የማሻሻያ ጥናቱ የተሳተፉት በኢፌድሪ ጠቅላይ አቃቢ ህግ የህግ ጥናት ማርቀቅና ማስረጽ ዳይሬክተር አቶ በላይሁን ይርጋ ከማሻሻዩ አስፈላጊነት ጋር ያስረዳሉ። የመጀመሪያው ጉዳይ ብንመለከት እንኳን በአስራ ዘጠኝ ሀምሳ አራት ዓመተ ምህረት ኢትዮጵያ የነበራት አህዳዊ ስርአት ነው። ስለዚህ የወንጀለኛ መቅጫ ስነ ስርአት እ በዛ ሰዓት የወጣው አህዳዊ ስርአትን ታሳቢ አርጎ ፌዴራላዊ ስርአትን ሳይሆን አህዳዊ ስርአትን ታሳቢ አድርጎ የወጣ ነው ማለት ነው። እንደዛ ከሆነ የክልል ፍርድ ቤቶች ስልጣን፣ የፌዴራል ፍርድ ቤቶች ስልጣን፣ የክልል ፖሊስ፣ የክልል ጠቅላይ ዐቃቤ ህግ፣ የፌዴራል ፖሊስ፣ የክልል የፌዴራል ጠቅላይ አቃቢ ህግ ስልጣኖች ምን ምንድን ናቸው? የክልል ፍርድ ቤቶች የፌዴራል ፍርድ ቤቶች የሚሉ ኮንሴፕቶች የሉትም። ሌላኛው ከዛ በኋላ ዘጠና ስድስት ዓመተ ምህረት የወጣ የወንጀል ህግ አለ። የወንጀለኛ መቅጫ ስነ ስርዓት ህጎች ዋና አላማቸው የወንጀል ህግን ማስፈጸም ነው። የወንጀል ህግ እንዴት ነው የሚመራው? ምርመራ እንዴት ነው የሚጀመረው? አቃቢ ህግ ክስ ሲመሰርት እንዴት ነው የሚያደርገው? ምርመራ ሲመራ እንዴት ነው የሚያደርገው? ተከሳሽ እንዴት ይጠራል? እንዴት ምርመራ ይደረጋል የፍርድ ቤት አካሄድ እንዴት ነው? ምስክር ሲቀርብ የተከሳሽ ወይም የግል ተበዳይ ምስክር ወጡ ተርፈ የሚሉትንና ይብን እስካፈጻጽም ድረስ ማረሚያ ቤቶች እስከሚያስፈጽሙ ጉዳይ ድረስ የሚመራው በስነ ስርዓት ህግ ነው። ስለዚህ በአስራ ዘጠኝ ዘጠና ስድስት አዲስ የወንጀል ህግ ከወጣ የግድ ከዚህ ጋር የሚጣጣም አዲስ ስነ ስርዓት ህግን ያስፈልጋል ማለት ነው ከዛ ውጪ በህገ መንግስቱ አለ ህገ መንግስቱ ላይ ከሰብአዊ መብት የቡድን መብት የግል መብቶች ጋር ተያይዞ በርካታ አዳዲስ ነገሮችን አምጥቷል ነገር ግን ይሄ በአስራ ዘጠኝ ሀምሳ አራት አመተ ምህረት የወጣ ወንጀለኛ መቅጫ ህግ ከዚህ ከሰብአዊ መብት አንጻር ያለው ትኩረት በጣም ደካማ ነው በማሻሻው መሰረት ለወትሮ የወንጀለኛ መቅጫ ስነ ስርዓት ህግ ተብሎ ይጠራ የነበረው ህግ የወንጀል ህግ ስነ ስርዓትና ማስረጃ ህግ የሚል አዲስ ስያሜ ይኖረዋል። ማሻሻያው ያካትታቸው አንቀጾች ከተከሳሽና ተጠርጣሪዎች አያያዝ ጋር በተያያዘ የሮሮ ምንጮች የነበሩ አሰራሮችን ለመቅረፍ እንደሚያስችል አቶ በላይሁን ያምናሉ። ለምሳሌ ዋስትና በተመለከተኛ ሀገር በጣም ብዙ ሮሮ የሚነሳበት ነው። በቀላል ወንጀልም በመካከለኛም ወንጀል የፈጸመ ዋስትና ሲከለከል እንዲህ እንዲህ አይነት አሁን እነዚህ እነዚህ በግልጽ ተቀምጠዋል። ዋስትና በመር ደረጃ ማለት የክርክር ሂደት ለምሳሌ ፖሊስ ምርመራ ለመመርበር ምን ያክል ነው መቆየት ያለበት ገደብ አልነበረውም። እኛ ሀገር እስከ ዛሬ አስራ አራት ቀን አስራ አራት ቀን እየጠየቀ አመት ሁለት አመት ሁሉ ሊያራዝመው ይችላል። አሁን ያው አልጸደቀም ገና ሊቀንሱ ሊጨምር የሚችላል ቁጥሩ ግን አስራ አራት ቀን ነው መጠየቅ የሚችለው ፖሊስ። ግን በጠቅላላ የሚጠየቀው ከአራት ወር አይበቅም። ይህ ትልቅ ትልቅ ትልቅ ለዜጎች ከፍተኛ መጠቀሜት ያለው ድንጋጌ ነው። ከፍተኛ የሆነ በወንጀል ስራ ስራ ስርዓት ውስጥ የሚያሉ ሰዎችን ፕሮቴክት የሚያደርግ ፖሊስም ሆነ ሌላ አካል እንደፈለገ ማረፊያ ቤት፣ ማረሚያ ቤት ወይም ማቆያ ቤት እንዳያቆያቸው ፕሮቴክት የሚያደርጋቸው ነው። አቃቢ ክስ ለመመስረት ምን ያክል ጊዜ ነው ማቆየት ያለበት ግልጽ ድንጋጌ ተቀምጧል። ከዚህ በተጨማሪ ህጉ በሌሎች ሀገራት ሲሰራባች የነበሩ መልካም አሰራሮችን እንደተዋሰ ለሀገር በቀል ባህላዊ የህግ እሳቤዎችም ቦታ እንደሰጠ አቶ በላይሁን ነግረውናል። ይህ ፓርቲ የጥፋተኝነት ድርድር የምንለው ምሳሌ፣ ተከሳሽና አቃቢ የሚደራደሩበት ስርዓት በካናዳ፣ በአሜሪካ፣ በሌሎች ሀገሮችን በጣም የሚታወቅ ሀሳብ ነው። እሱ ሀሳብ ነው፣ በእኛ ሀገር የለም። አማራጭ መፍትሄ የምንላቸዋለ፣ ሁልጊዜ ሰው ተጠጠ ማረሚያ ቤት መሄድ አይጠበቅበትም። ከባህሪው አንጻር ለምሳሌ በሱስ የተጠመደ ከሆነ የአእምሮ ችግር ያለበት ከሆነ ሌሎች ሌሎች ችግሮች ካሉ አማራጭ መፍትሄዎች መኖር አለበት። የእኛ የወንጀለኛ መቅጫ ስነ ስርዓት እኮ አያውቀውም ይሄንን ማለት ነው፣ አይታወቅም። ሁልጊዜ ወደ ማረሚያ ቤት እራሱ ነው የሚላከው፣ ግን ብዙ ስርዓቶች አሉ። ሌላው ኢትዮጵያ በርካታ የሆነ ባህላዊ ስርዓቶች አሏት፣ የወንጀል ጉዳይን ጨምሮ በመጨለሻ ልማት በመጠቅላቸው ስርዓቶች አለለብስንም እንደየጠቀሜታቸው እውቅና መስጠት ያስፈልጋል። የመንግስት መስሪያ ቤቶች ተጠርጣሪዎችና ወንጀለኞችን በተመለከተ የሚኖር ዓለም አቀፍ ትብብርን የሚያከናውኑባቸው የሕግ አቅጣጫዎች ማስቀመጡን የነገሩን አቶ በላይሁን ይርጋ የኢትዮጵያ ፍርድ ቤቶች የወንጀል ማስረጃዎችን በምን አግባብ መቀበል እንዳለባቸው የሚያሳይ ወጥ ሕግ አለመኖሩን አስታውሰው፣ አዲሱ ሕግ ከስያሜው ጀምሮ በማስረጃ አያያዝ ተገበር ስለሚገባው ሥርዓት በዝርዝር እንደሚያብራራ ነግረውናል። ለሚኒስትሮች ምክር ቤት የተመራው ረቂቅ ማሻሻያ በ2012 የመጀመሪያ ወራት ሕግ ሆኖ እንደሚጸድቅ ይጠበቃል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ወደ ተከታዩ ዘገባ እናልፋለን። ሴቶች በጋቢና ነው። ለዛሬ በዚህ መሰናዷችን የያዝነው የደፋር ሴቶች ማህበር አሶሴሽን ኦፍ ወመን ኢን ቦልድነስ ወይም ኤዩብ ከተመሰረተ ዘጠኝ አመት ሆኖታል። ከአራት መቶ በላይ አባላቶች አሉት። በተለያዩ የሙያ ደረጃ ላሉ ሴቶችን በሳምንትና በየወሩ እየተገናኙ የልምድ ልውውጥ የሚያደርጉበትን ውይይት ያካሂዳሉ። በቀጣዩ ወይም በመጪው ሁለት ሺ ሀያ ጀምሮም ሴቶች ወደ አመራር እንዲመጡና ውሳኔ እንዲሰጡ ለማድረግ ዝግጅታቸውን መጨረሳቸውን ገልጸውልናል። የማህበሩ ቦርድ አባላት አመራርና አሰልጣኝ ፍጹም ኪዳነ ማርያም የዛሬው የሴቶች የጋቢና እንግዳ ናት። የደን ገረመው ተከታዩን አዘጋጅታለች። ሴት ልጅ እናት ናት። ሴት ልጅ ከቤት ውጭ ብዙ ነገር ኃላፊነት መሸከም አትችልም፣ የእሷ ስራ ይሄ ነው የሚለውን ከመደጋገሙ ግዛት እኛም አኔን ብለን ተቀብለነዋል። እኔ እኮ እችላለሁ፣ እናትም መሆን እችላለሁ። ተምሬን ለኢኮኖሚውም ቤተሰቤ ውስጥ አጋር ሆኜ ለቤተሰቤ ጥሩ ነገር፣ ጥሩ እንጀራ፣ ጥሩ ዳቦ ማቅረብ እችላለሁ ብላ የምትወጣ ሴት መኖር አለባት። አሁን እንዳልኩት ትልቁ ነገር እየቀየረች አለች። ይህንን ነው በ2010 ዓ ም ተመስርቶ ላለፉት ዘጠኝ ዓመታት ከአራት መቶ በላይ አባላትን በመያዝ ሲጓዝ የቆየው የደፋር ሴቶች ማህበር ወይም አሶሲሽን ኦፍ ውመን ኢምቦልድነስ የቀድሞ የቦርድ አባልና የአሁኑ የቦርድ መሪዎች ልዩ አሰልጣኝ የሆነችው ፍጹም ኪዳነ ማርያም ናት። ኤዊብት እነዚህን ሴቶችን የተጫኑ ዘልማዳዊ አስተሳሰቦችን ፈንቅሎ በማለፍ ከመጪው የፈረንጆቹ ዓመት ጀምሮ ኢትዮጵያ ውስጥ ያሉ የሴት አመራሮችን ቁጥር ለመጨመር እንቅስቃሴ መጀመሩን ትገልጻለች። የደፋር ደፋር ሴቶች ማለት ደግሞ ምን ማለት ነው? የእኔ ጉዳይ የሁሉም ሴት ጉዳይ ነው። የሁሉም ሴት ጉዳይ ይመለከተኛል። ሴት ትችላለች፣ ሴት መሪ ትሆናለች፣ መሪ ናት፣ ብቁ ናት ብላ የምታመን ማህበር ናት። እንግዲህ የእኛ የሴቶች ማህበር ስለሆነች አንቺ እያልኩ ነው እማስረዳሽ። ይህ በሁለት ሺ ሀያ ላይ እንደ ትልቅ ቀደምት የያዘች ምንድን ነው? ሴቶችን አመራር ላይ ያሉ በሀገር ደረጃ በየቢሮ ሃምሳ መሆን አለበት የሚል ትልቅ ዘመቻ ይዘን ተነስተናል። ይህ አሁን የኤውብ የሚቀጥለው የሀያ ሀያ ትልቁ ስራችን ነው። ይህንን ህልማችንንም ደግሞ በሂደት ይህን እናደርጋለን ብዬ አስባለሁ። አሁን የትኛው መስሪያ ቤት ስትሄጂ ቦርድ ሩም ውስጥ ብታይ አንድ ከበዛ ሁለት ነው የምታገኘው። ቦርድ ደግሞ ውሳኔ ሰጭ አካል ነው። ውሳኔ የሚሰጥበት አካል ላይ የሴቶች ተሳትፎ ሃምሳ ሃምሳ መሆን አለበት። ምንድን ነው ያደረግነው? አሁን በሁለት ሺ አስራ ዘጠኝ ላይ መጀመሪያ ኤውብ ከአጋር ድርጅቶች ወርልድ ባንክ ጋር በመሆን ይህንን አለማን በማሳወቅ ሴቶች ደግሞ ለድርጅት አመራርነት ብቁ መሆን ይችላሉ፣ እንዴት ማብቃት ይቻላል የሚለውን ትሬኒንግ ወሰድን። ብዙዎቻችን መስተናል። ይሁ አባላት እኛ ዘመቻውን ስንጀምር ለቦርድ አባልነት ወይም ሞ ለአመራር ብቃት ያላቸውን ሴቶች አዘጋጅታለች። ከእኛ ስልጠና ማግኘት ይችላልላ ብለን እድሉ እንሰጣቸዋለን። በቂ የሆኑ ሴቶች ለቦርድ አባልነት አዘጋጅተናል። ብዙ የትምህርት ድርጅትና ብዙ የስራ ልምድ ያላቸው ናቸው። ይሄንም ጨምሮ ስለዚህ ሁላችንም እዛ ቦርድ ውስጥ ገብተን ለማገልገል እግድ ሆነናል። ያንን አውቅታለች። ኤዎ ተወሰኑ ድርጅቶች ይህንን ማድረግ ከቻልን እንደ ተሞክሮ ይታይና ለሌሎቹም ደግሞ እነሱ እኛ እንደዚህ በማድረጋችን ተጠቅመናል ሲሉ ያንን ደግሞ ይወርዳል ማለት ነው። አንዱ ላሉ እየተቀባበለ ሄዳል ማለት ነው። እንደ ኤሮፓን አቆጣጠር በሁለት ሺ አስራ ዘጠኝ ዓ ም የተባበሩት መንግስታት ድርጅት የልማት ፕሮግራም ዩንዲፒ ባወጣው የጾታ እኩልነት ማነጻጸሪያ ሪፖርት መሰረት ኢትዮጵያ ከ189 ሀገራት 173ኛ ሆናለች። በዚህ ሪፖርት መሰረትም በኢትዮጵያ ውስጥ ያለው የሴት አመራሮች ተሳትፎ በጣም ዝቅተኛ ከሚባሉት መካከል ነው። ይህን ስልጣ በምንወስድበት ጊዜ የነበረን ኢትዮጵያ ውስጥ ያሉ ቦርዶች ይህንን ያህል ናቸው ያሉት ሴቶች ተብሎ የተጠናጠናት ስለሌለ በአፍሪካ ደረጃ ግን ሁለት ፐርሰንት ነው። በአጠቃላይ በዓለም ላይ ያለው የሴቶች አመራር ደረጃ ላይ የመውጣት አቀት ገና ነው። ገና መሰራት ያለበት ነው። ይሁን በሀምሳ ሀምሳ ብላ ስትነሳ አንዱ ስራዋ ጥናቱን ማድረግ ነው። የተወሰኑ ድርጅቶችን፣ ትልልቅ የሚባሉትን ድርጅቶች ወስደን ምን ያህል አመራር ላይ ያሉ ሴቶች አሉ የሚለውን ማጥናት አንዱ ስራችን ነው። ሀምሳ ሀምሳ በሀያ ሀያ በፈረንጆች ደርሳለች ማለት አይደለም፣ እንጀምረዋለን አንድ ቦታ ላይ ግን እንደርስበታለን። እውብ ላለፉት ዘጠኝ ዓመታት ሳምንታዊና ወርሃዊ የልምድ ልውውጦችን በአባላት መካከል በማድረግ ሴቶችን ማብቃት ላይ ትሳተፍ የነበረ ሲሆን በዚህ ብቻ ሳይገደብም በየአመቱ የበቁና ለትውልድ ትርፍ ያለውን ስራ ላይ የሚሳተፉ ሴቶችን የምትዘክርበት አመታዊ የበቃ ሴት ፕሮግራም ታዘጋጃለች። አሁን ራሱ በዚህ በኦክቶበር ወሩ በዚህ አመት አምስት የበቁ ሴቶች ተመርጠዋል። ይህ ማለት ምንድን ነው? እነዚህ ሴቶች ለማህበረሰቡ ባደረጉት ልዩ አስተዋጽኦ ማህበረሰቦች እንዲመርጣቸው እንዲያው ጥሪ አደረግን። በዛ መሰረት አሁን አምስት አውጥተናል። እነኚህ አምስት ሴቶች ኦክቶበር ሀያ ላይ ሽልማት ይሰጣቸዋል የበቁ ሴቶች የሚል ይህ የሚጠቅማቸው ምንድን ነው? እነሱን እናሳውቃቸዋለን፣ እናደንቃቸዋለን፣ እናመሰግናቸዋለን። ይህ በኤውብ ውስጥ ለየት የሚያደርገው ምንድን ነው? እኛ ራሳችን ሴቶች ሆነን ሴቶችን አውጥተን ነው የምናመሰግነው። ከእነኝህ ውስጥ አንዷ የላቀችዋ የአመቱ አምባሳደር ትሆናለች። ከዛ ውጪ የመቶ ሺህ ብር ሽልማት ይበረከትላታል። ያንን መቶ ሺህ ብር ተቀብላ እሷ ደግሞ እንደ እሷ ልትበቃ የምትንደረደርን ሴት ትለግሳለች ማለት ነው። ስታጠቃልልም ፍጹም ወጣት ሴቶች እራሳቸውን በትምህርትና በስልጠና ማዳበር እንደሚገባቸውና እችላለሁ ብለው ማሰብ እንዳለባቸውም ታሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ሄዷላሉ። ከቤቴ በላይ አይኑን

But I zandro በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም ላይ እንዲሁ ሃሽታግ ጋቢና ቪኤን በመጠቀም አድርሱን። ጋቢና ቪ አት ቪኤ ኒውስ ዳት ካም በሚለው የኢሜይል አድራሻችንም ተጠቀሙ። ጋቢና ቪኤ ብላሽግራም ገጻችንንም ተከተሉ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት በሚለው ስልክ ደውሉና ለጋቢና ቪኤ ብላችሁ መልዕክት ካስቀመጣችሁ ይደርሰናል። አድማጮች የዛሬው የጋቢና ቪዮ ዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር ደግሞ ሞክቤሊያ ቤሮ አብሮን ነበረ። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። ደናደሩ አልኩኝ ሴጣኑ ፈርቼ ብዙ የለመድኩት ብቻ ንቀርች ብቻ እንቀርቼ አ ኣወይነ ወይነ ወይነ ዘንድሮ ከምተመለቴ ሆነብኝ ሮሮ ሆነብኝ ሮሮ

Motu atin za time, motu